The Voice of America. በምስራቅ አፍሪካ በይነ መንግስታት የልማት ባለስልጣን ወይም ኢጋድ አካባቢ ኮቪድ-19 ለመመከት የሚያደርገውን ትግል ለማገዝ የአውሮፓ ህብረት የተለያዩ የሕክምና መሳሪያዎችን ለገሰ። ህብረቱ በቫይረሱ ወረርሽኝ ሳቢያ የሚፈጠረውን የጤናና ማህበራዊ ተጽዕኖ ለመቋቋም ስድስት ሚሊዮን ዩሮ መመደቡ ታውቋል። መለስካቸው አመሃ ዝርዝር ዘገባውን ያሰማናል። ዛሬ ረፋዱ ላይ በቦሌ ዓለም አቀፍ አውሮፕላን ማረፊያ በተከናወነው ርክክብ የተሰራጨው የጽሁፍ መግለጫ የድጋፉ መርሃ ግብር ዋና ዓላማ በአፍሪካ ቀንድ ሀገራት ውስጥ ወረርሽኝ የሚያሳድረውን የጤናና ማህበራዊ ተጽዕኖ መቋቋም መሆኑን ገልጸዋል የምስራቅ አፍሪካ በይነ መንግስታት የልማት ባለስልጣን ለዓለም አቀፉ ማህበረሰብ ያቀረበውን የድጋፍ ጥያቄ ተከትሎ የመጣው ይህ እርዳታ የአውሮፓ ቡድን አጋር አገሮችን ለመደገፍ የሰጠው ዓለም አቀፋዊ ምላሽ አንድ አካል ነውም ብለዋል። በኢትዮጵያ የአውሮፓ ህብረት ልዑካን ቡድን ኃላፊ ሚስተር ዮሐን ቦርግስቶም ባረጉት ንግግር እንደገለጹት ይህ የመጀመሪያው ድጋፍ ህብረቱ ከመደበው ስልሳ ሚሊዮን ዩሮ አንዱ ክፍል ብቻ እንደሆነ ገልጸዋል። የአውሮፓ ህብረትና የህብረቱ አባል ሀገሮች በአንድነት የአውሮፓ ቡድን ሆነው ይህን ድጋፍ አበርክተዋል። ይህን የህክምና መስጫ እርዳታ ከእናንተ ጋር ሆኜ ስቀበል ኩራትም ደስታም ይሰማኛል። ይህም በአጠቃላይ ለዚህ ተግባር ከተመደበው 60 ሚሊየን ዩሮ ወይንም ወደ 2.5 ቢሊየን ብር የሚጠጋ ነው። በርክክቡ ላይ ከተገኙት የኢትዮጵያ መንግስት ባለሥልጣናት መካከል የነበሩት የጤና ጥበቃ ሚኒስትሯ ዶክተር ሊያ ታደሰም የዚህ ክፉ ወረርሽኝ መልካም ጎን ሊባል የሚችለውን በመጠቆም የተደረገውን ልገሳ አመስግነዋል። የዚህ ወረርሽኝ መልካም ጎን ነው ለማለት የሚቻለው ሁላችንም የእህቶቻችንና የወንድሞቻችን ጠባቂዎች መሆናችንን በጥልቁ የተገነዘብንበት መሆኑ ነው። ከዚህ ፈተና ለመውጣት እርስ በርስ ከመደጋገፍና ከመረዳዳት ውጪ ሌላ መንገድ የለም። ወረርሽኙን ለመዋጋት ከፍተኛ ድጋፍ የሚሰጠንን ይህንን እርዳታ ስቀበል በኢትዮጵያ ሕዝብና መንግስት ስም የተሰማኝን ጥልቅ ባለወረታነት ስገልጽም በዚሁ መንፈስ ነው። ይህ እርዳታ የሚያተኩረው በስደተኞች ተፈናቃዮችና በመሳሰሉት ከፍተኛ ተጋላጭ ላላቸው ወገኖች መሆኑም በጣም አስደስቶኛል። ሁላችንም እንደምናውቀው ብዙ ጊዜ እነዚህ የማህበረሰብ አባላት የተዘነጉ በመሆናቸው ያልተከፋፈለ ትኩረታችንን ይሻሉ። የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው በኩላቸው የተደረገው ድጋፍ በአካባቢ ሀገሮች ኮቪድ-19ን በመመከት ረገድ ልዩነት ሊፈጥር እንደሚችል ያላቸውን ተስፋ ገልጸዋል። ኢትዮጵያ አንድ ማይሰልፍ አይ ላይክ ቱ ታንክ the european union solidarity response to fight the spirit of covid-19 pandemic in the icd region indeed በራሴና በኢትዮጵያ መንግስት ስም የኮቪድ-19ን በኢጋድ አካባቢ መስፋፋት ለመክታት የአውሮፓ ህብረትን የትብብር ምላሽ ለማመስገን እወዳለሁ። ይህን ስጦታ የተለያዩ ፈተናዎች በመመከት ረገድ በኢጋድና በህብረቱ መካከል ለረዥም ጊዜ ለዘለቀው ትብብር ግልጽ ምስክር ነው። ይህ ስጦታ በአካባቢው የወረርሽኙን ለመከላከልና ለመመከት የኢጋድ አገሮችን አቅም እንደሚያጠናክረው አልጠራጠርም። የአውሮፓ ህብረት በዚህ የመጀመሪያው ዙር ድጋፍ ከሰጣቸው የሕክምና መሳሪያዎችና ቁሳቁሶች መካከል በሚሊዮን የሚቆጠር የቀዶ ሕክምና የአፍና አፍንጫ መሸፈኛ፣ የእጅ ጓንት፣ ሰባ ሺህ የጸጉር መሸፈኛ፣ አስራ ስድስት የአምቡላንስ መኪናዎችንና የመሳሰሉ ይገኙባቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።